የሶማሌ ክልል ገዢ ፓርቲ የሆነው ሶዴፓ ኢህአዴግ አሁን የጀመራቸውን የለውጥ ጉዞዎች እንደሚደግፍ አስታወቀ። ፓርቲው ለሁለት ቀናት ያካሄደውን ውይይት ሲያጠናቅቅም ባወጣው መግለጫ እንዳመለከተው ሶዴፓ የመተባበር የመተጋገዝ፣ የመዋደድና የእውነተኛ ህገ መንግስታዊና ህብረ ብሔራዊ ፌዴራላዊ ስርአት ያለውን እንጂ ወደ ነበረው በደል ግፍና ትርምስ የሚመልሰን ማንኛውንም ህልም ቦታ አይኖረውም ሲል ተችቷል። አዲስ ቸኮል ዝርዝሩን ይዘዋል። የሶማሌ ዲሞክራሲያዊ ፓርቲ ባለፈው እሁድና ሰኞ በመደመር ፍልስፍናና ተያያዥ ወቅታዊ ሀገራዊ ጉዳዮች ላይ ያደረገውን ውይይት ሲያጠናቅቅ ባወጣው መግለጫ እንዳስታወቀው ፓርቲው ክልሉን ባስተዳደረባቸው ሀያ አንድ አመታት የስኬት ታሪኮች ቢኖሩትም በራሱ የውስጥ ችግርና በግል ችግራቸው የታወሩ ያላቸው የቅድሞ አመራሮች ችግር እንዲሁም ጸረ ዲሞክራሲያዊነት፣ ጸረ ፌዴራላዊ አካሄድና ጣልቃ ገብነት ለህዝቡ ቃል በገባው ልክ ኃላፊነቱን መወጣት አልቻለም ነበር ብሏል። ባለፉት 27 ዓመታት ህገ መንግስቱ ሲተገበር አልነበርም። ይልቁንም ሶማሌ ክልልን ጨምሮ የተለያዩ የሀገሪቱ አካባቢዎች በሞግዚትነት ሲተዳደሩ ነበር ያለው የሶዴፓ መግለጫ፣ የሞግዚት አስተዳዳሪዎች የሚመቻቸውን አካል ለይስሙን ላስቀምጠው የክልሉን በጀትና መሬት ሲቀራመቱ ነበር ብሏል። እንደ ሀገር የተፈጠረውን ለውጥ ተከትሎም ሶዴፓ ራሱ ለማደስ ያደረገው ትግል ፍሬ በማፍራቱ በክልሉ የተሻለ ሰላምና መረጋጋት መስፈኑንና የልማትና የመልካም አስተዳደር ስራዎች ከምንጊዜውም በላይ እየተፋጠኑ ናቸው ብሏል። ይሁንና ይላል ሶዴፓ አንዳንድ በለውጡ ጥቅማቸው ያጡ ያላቸው አካላት ከዚህ ቀደም በፓርቲውና በህዝቡ ላይ ሲያደርሱት በነበረው በደል ሳይጸጸቱ ዛሬም እናውቅላለን አካሄድ እና የድሮውን የመመለስ ተስፋቸውን በተለያዩ መንገዶች እየገለጹ ነው ብሏል። ሆኖም ክልሉ ባለፉት 27 ዓመታት ለችግር ዳርገው ነበር ያላቸውን አካላት ዳግም እንዲመለሱ መቼም አልፈቅድም ብሏል። በሶማሌና አፋር ክልል አዋሳኝ የተፈጠሩ ችግሮች አገራዊ ለውጥ ለማደናቀፍ ሌተቀም በሚጥሩ አካላት የተፈጠረ ነው ያለው ሶዴፓ፣ ይህንንም ችግር በህገ መንግስቱ መሰረት ለመፍታት ቁርጠኛ ነኝ ብሏል። በሌላ በኩል ባለፉት 27 ዓመታት የበላይነት ይዘው የነበሩት የልዩነትና የጥላቻ ትርክቶችን፣ የብሔር ጽንፈኝነትና አጋር ድርጅቶችን አግላይ አካሄዶችን በሚፈታ መልኩ ኢህአዴግ ጀምሯቸዋል ያላቸውን ለውጦች እንደሚያደንቅ አስታውቋል። ይህ የኢህአዴግ ጅምሮች አጋሮችን ለማቀፍ እንቅስቃሴ የሚያደርግ ከመሆኑ ባሻገር ራስን በራስ የማስተዳደር ህገ መንግስታዊ ስርዓቱንና የፌዴራል ስርዓቱን የማይቃረን እንዲሁም አህዳዊ ስርዓት የመፍጠር ዓላማ የሌለው ነው ሲል አሞካሽቶታል። በቀጣይም ሀገራዊ ራዮን ለማሳካት የሶዲፓ ምርጫ የመተባበር፣ የመተጋገዝ የመዋደድና እውነተኛ ህገ መንግስታዊና ህብረ ብሔራዊ ፌዴራላዊ ስርዓት እንጂ ወደ ነበረው በደል፣ ግፍና ትርምስ የሚመልስ ማንኛውንም ህልም በሶዲፓ ስንድ ቦታ የለውም ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።